በኬንያ የትምህርት ቤቶች የእረፍት ጊዜ ማብቂያ ይኖረው ይሆን በጀርመን የሚገኙ አብዛኞች ተማሪዎች የሚመኙት ጉዳይ ነው። ይህ ሁኔታ በወቅቱ ወደ 14 ሚሊዮን ለሚጠጉት ኬንያውያን ተማሪዎች ገሃድ ሆኗል። ለነገሩ ለአራተኛ ሳምንት በግዳጅ እረፍት ላይ የሚገኙት አብዛኞቹ ኬንያውያን ተማሪዎች ወደ ትምህርት ገበታቸው መመለስ ይፈልጋሉ። ግን የመንግስት ትምህርት ቤቶች መምህራን ደሞዛቸው እንዲሻሻል ያቀረቡት ጥያቄ መልስ እስኪያገኝላቸው አድማቸውን በመቀጠላቸው የኬንያ ትምህርት ትምህርት ቤቶች አሁንም በሮቻቸውን መዝጋት ተገድደዋል። የኬንያ መንግስት ካቢኔ በቀጠለው የመምህራን ስራ ማቆም አድማ አኳያ ባለፈው ሰኞ እርምጃ በመውሰድ የትምህርት ሚኒስቴር የትምህርትና የእረፍት ጊዜ መጀመሪያውን መርሃ ግብር እንዲቀይር ትዕዛዝ ሰጥቷል። በዚህም ሚኒስትሩ ተጀምሮ የነበረውን የትምህርት ጊዜ ላልተወሰኑ ቀኖች አዛውሯል። በውሳኔው በኬንያ የሚገኙ አንደኛ ደረጃ እና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ሁሉ መምህራኑ የስራ ማቆም አድማ ከጀመሩበት ካለፈው ነሐሴ 2025 2007 ዓ.ም ትምህርት ጀምሮ ረፍት ላይ ይገኛሉ ማለት ነው። ይኸው የመንግስት ውሳኔ ትምህርት ቤቶች በሮቻቸውን የዘጉት በአስተማሪዎች የደሞዝ ጭማሪ ጥያቄ አድማ ሰበብ ሳይሆን በረፍት ምክንያት አስመስሎታል። ይህ የመንግስት ውሳኔ የመንግስት ትምህርት ቤቶችን ብቻ ሳይሆን በአድማ ላይ ያልሆኑ የግል ትምህርት ቤቶችም እንዲዘጉ ማስገደዱ ነው። የኬንያ የግል ትምህርት ቤቶች ማህበር ዋና ተጠሪ እንስት ዋንጊ ሁኔታው እጅግ አስቆጥቷቸዋል። ጉዳዩ የግል ትምህርት ቤቶችን ጎድቷል። ትምህርት ቤቶቻችንን የሚያዘጋ አንዳችም ምክንያት የለም። ከመምህራንና የትምህርት ቤት ክፍያቸውን ካጠናቀቁ ወላጆች ጋር ነው ጉል ያለን በኬንያ የመምህራን ስራ ማቆም አድማ ዋና ሚና የያዙት የሀገሪቱ ብሔራዊ የአስተማሪዎች ማህበር ዋና ጸሐፊ ዌልሰን ሶሲዮም በመንግስት ውሳኔ ተበሳይተዋል። ሁኔታው በጣም አስቂ ነው። ዝግ የነበረውን ትምህርት ቤት እንዴት ነው እንደገና መዝጋት የሚቻለው? በዚህም አለበዚያ በአድማው ምክንያት ምንም አይነት ትምህርት የለም። ኬንያውያን መምህራን ለደሞዝ ጭማሪ ሲታገሉ ከአስርተ ዓመታት ጀምሮ ለተደጋጋሚ ጊዜ ይህ ስራ ማቆም አድማ ታይቷል። የኬንያ ከፍተኛ ፍርድ ቤት መንግስት ከጎርጎሮሳዊው 1997 ዓ.ም ወዲህ የአስተማሪዎችን ደሞዝ እስከ 60 በመቶ ጭማሪ እንዲያደርግ ባለፈው ነሐሴ ወር መጨረሻ መወሰኑ ይታወቃል። መምህራኑ ውሳኔውን ተግባራዊ ለማድረግ ፈቃደኛ ያልሆነው የሚመለከተው መስሪያ ቤት ግን በፍርድ ቤቱ ውሳኔ አንጻር ይግባኝ ማመልከቻ አስገብቷል። መምህራኑም ይህንን በመቃወም ነው አድማ የጀመሩት። በኬንያ መምህራን ማህበርና በመንግስት በኩል የጀመረው ንትርክ እየጠነከረ በመምጣቱ ችግሩ በቅርቡ መፍትሄ የሚያገኝ አይመስልም። በዚህ መሀል ተማሪዎች በተለይ መበያዝ ነው የጎርጎሮሳውያን 2015 ዓመት መጨረሻ የትምህርት ማጠቃለያ ፈተና የሚወስዱ ተማሪዎች ከፍተኛ ችግር ገጥሟቸዋል። መንግስት የትምህርት ቤት መዝጊያውን ቀደም ብሎ ቢለውጥም የትምህርት ቤት የማጠቃለያ ፈተና መስጫ ቀን ግን አልተቀየረም። ሆኖም የኬንያ ብሔራዊ ትምህርት ቤት የማጠቃለያ ፈተና ኮሚሽን ፈተናው በመምህራኑ መልካም ፈቃድ ይካሄዳል የሚል እምነት እንዳላቸው የኮሚሽኑ ዋና ተጠሪ ኪብሩ ኪንያንጂ ተናግረዋል። ጉዳዩ የሚመለከተው አስተማሪዎችንና ቀጣሪዎቻቸውን ነው ለሌላው ጊዜ አስተማሪዎች በፈተና ጊዜ ተመልካች ሆነው እንዲረዱን በተናጥል እንስማማ ነበር። የኬንያው የሀገር አስተዳደር ሚኒስትር ጆሴፍ ኒካዛሪ በበኩላቸው የማጠቃለያ ፈተናው ዝግጅት በአድማው ምክንያት መስተጓጎል ቢገጥመው በሕግ መምህራኑን እንደሚጠይቁ ዝተዋል። የኬንያ ትምህርት ቤቶች እንዲዘጉ መወሰኑ አስፈላጊ መሆኑን የገለጹት የኬንያው ፕሬዚዳንት ኡሁሩ ኬንያታ መንግስታቸው የደሞዝ ጭማሪ ማድረግ እንደማይችልና እንደማይፈልግም አስታውቀዋል። ኡሁሩ በሰጡት ማብራሪያ ደሞዝ የመጨመር አቅም እንደሌለ ነው ያስረዱት። ይህ በእንዲህ እንዳለ በኬንያ መንግስትና በመምህራን ማህበር መካከል የጀመረው እሰጥ አገባ አሁን ለፍርድ ቤት የቀረበ ቢሆንም በቅርቡ መፍትሄ የሚያገኝ አይመስልም።